ከኦሮሚያ ጉዳይ ጋር የተያያዘ ሰላማዊ ሰልፍ ዛሬ ዋሽንግተን ዲሲ ውስጥ በዋይትሃውስ ሀውስ ቤተ መንግስትና በውጭ ጉዳይ መስሪያ ቤቱ ደጆች ላይ ተካሂደዋል ተካሂዷል ሰልፉን የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ሶራ አለኬ ተከታትሎታል። ወደ ስቱዲዮ ከመግባቴ ከጥቂት ደቂቃዎች በፊት ሶራያን እዚያው ሰልፍ ላይ እያለ በስልክ አግኝቸው ነበር። ሶራ፣ የት ነው አሁን ያለው? ሰለሞን፣ ያለው የውጭ ጉዳይ መስሪያ ቤት ለፊት ዲፓርትመንት ተምሎ ቦታ ነው ያለ ነው። ከዋይት ሃውስ ተነስተን ነው ነው ቤተ መንግስት ላይ በስንት ሰዓት ነው የተጀመረው ሰልፉ? ሰልፉ ወደ አስር ተኩል ነው። በዚህ ሀገር አቀዱ አጠራ ከጠዋቱ አራት ሰዓት ተኩል ከጠዋቱ አራት ሰዓት ተኩል አካባቢ ጀምረው ነው የተጀመረው። ስንት ሰው ይሆናል እዛ ሰልፍ ላይ እየተገኘው እና ኬት ኬት ነው የመጡት? እንደምገምተው ፖሊሶችንም ጠይቀ እንደነገረው ወደ 1000 የሚሆኑ ሰዎች ነው እዚህ ቦታ የተሰባሰቡት። ምክንያቱም ከዋይት ሃውስ ጀምሮ እስከዚህ የተሰባሰቡት ብዙ ስለሆነ ወደ 1000 ይጠጋሉ። ምን ነው የተሰባሰቡት? ከተለያዩ ስቴቶች ነው ወይንም ከተለያዩ ከኦሃዮ ሰው አግኝቻለሁ ከዲሲ አግኝቻለሁ፣ ከሚኒሶታ፣ ከቨርጂኒያ ከቦስቶን ሰው አግኝቻለሁ ከአይዋ ሸዋጊት ከተለያዩ ቦታ ነው ተተባበሩ። ማለት ከዩናይትድ ስቴትስ ግዛቶች ማለት ነው። ዩናይትድ ምንድን ነው ጥያቄያቸው ለመሆኑ? ከአስተባባሪዎቹ መካከል አጠገብ ያሉ ሰዎች አሉ። እሺ፣ ጤና ይስጥልኝ፣ እንደምን አመሹ። ጤና ይስጥልኝ። የት ነው አሁን ያላችሁት? አሁን አሜሪካን ስቴት ዲፓርትመንት ቢላክ። እንዴት ነው ይሄን ሰልፍ ያዘጋጃችሁትና ያስተባበራችሁት ይህንን ስልት ያስተባበር ነው የተለያዩ የኦሮሞ ስልት ድርጅቶች በዋሽንግተን ዲሲና አካባቢ ለገኑት እንዲሁም በነወጽ አሜሪካ የሚገኙ የኦሮሞ ማህበረሰብ አምብሬላ ድርጅት ነው ይህንን ያቋቋመ ያዘጋጀ ነው። በአሁኑ ጊዜ በኦሮሚያ እየተካሄደ ያለውን የጄኖሳይድ ኢትዮጵያ መንግስት እየተካሄደ ያለውን ጄኖሳይድ በመቃወምና ይህንኑን የአሜሪካ መንግስት እንዲያስቆም ለመጠየቅ ነው። እናንተ ይሄንን አሁን እየታየ ያለውን ሁኔታ ጄኖሳይድ ወይም ደግሞ የዘር ፍጅት ብላችሁ ነው የምትጠሩት እንዴ? ያው የዘር ፍጅት ነው። መንግስት እራሱ የኢትዮጵያ የአናሳውና አምባገነኑን መንግስት የህዝብን ጥያቄ በሰላም ሰል በሰላማዊ መንገድ መፍታት አቅቶት በቅርቡ ያወጀው ማርሻሎ መሰረት እያካሄደ ያለውን ግፍና ፍጅት መቃም ነው ወይም በዓለም የታወቀ ነው። ጊዜያዊ ምስካሪ ተከታታይ የሆነ ስለሆነ የምን ነው ቃሙ ያቀርብ እም ስንት ሰው ተገኝቷል ሰልፋችሁ ላይ እስከ አሁን? እስከ አንድ ሺህ ይሆናል በግምት ከዚህ ሌላ ያው በአሁኑ ጊዜ በኦሮሚያ ላይ የተካሄደ ያለውን የኦሮሚያ ተማሪዎች ተማሪዎችና ገበሬዎችን ጥያቄ በኃይል በመለስ ህግ ከማድረጉም በተጨማሪ ገበሬውን ከቀየው ከመሬቱ በማፈናቀል እስካሁን ቀደም ስራ የነበረውን እንዲያቆም፣ ህዝብን ማሰቃየት፣ ማፈር፣ ከቤቱ ማፈናቀል እንዲያቆም፣ በአጠቃላይ ለኦሮሞ ህዝብ ጥያቄ በሰላማዊ መንገድ መፍትሄ እንዲገኝለት የአሜሪካ መንግስት በኢትዮጵያ መንግስት ላይ ጫና እንዲያሳርፍ እየጠየቅ ነው። እሺ፣ አመሰግናለሁኝ። ሰላም ሶራ፣ ሌሎችም ያነጋገርካቸው ሰዎች ነበሩ በዚህ ሰልፍ ላይ የተሳተፉ? አዎ ሌሎች ያነጋገረኳቸው ሰዎች ነበሩ። ዋይፋ ስለከት ነው። ወደ ስቴት ዲፓርትመንት ወደ ውጭ ጉዳይ ሚኒስቴር ቢሮ ነው የምትሉት። ምንድን ነው የምንጠብቀው? እንግዲህ ይሄ መቼም ሳይሰሙ ሳይሳሙ አይቀርም። ያያሉ፣ በየቀኑ ያያሉ። ይሄ ነገር እየሰማችሁ ፀጥ አትበሉ፣ እየሰማችሁ ይሄ ነገር እየተደረገ ሰላም እንዳ ከዛ መንግስት ጋር አትቆሙ ነው እኛ የምንለው። ወይ ደግሞ እንዲያስተካክል ጠይቁ ነው ጥያቄያችን። ይዘልት አመሰግናለሁ። ስሜ ገነት ሰልገን ይባላል። የመጣሁት ከዋሽንግተን ዲሲ ኦሮሞ ኮሚኒቲ ነው የመጣውበት ምክንያት ጭፍጨፋና አላግባብ የሆነ በወጣቶች፣ በአዛውንቶች፣ በህፃናት እና በጠቅላላ የኦሮሞ ህገወጥ የሆነ መጨፍጨፍ፣ ማፈን፣ መግደል በኦሮሚያ ምድር ላይ በኢትዮጵያ መንግስት በሚደረገው አላግባብና ከዓለም ህግ ውጪ የሆነ ተጽዕኖን በመቃወም ለአዲስ አበባ ዩኒቨርሲቲ ተማሪዎች መገደል፣ መታሰር፣ መታፈን የተከበረው የሰው ነፍስ አላግባብ በመጥፋት ላይ ያለ ስለሆነ ድምፅ ለሌላቸው ወጣቶች፣ አሮጊቶች የሚደረገው ስርዓት አጸያፊና ለሰሚም ዘግናኝ የሆነ ስለሆነ ያንን ለመቃወም ነው የመጣሁት። በሌላ በኩል ደግሞ ከተለያዩ የአውሮፓ ሀገሮች መሰባሰባቸውን የገለጹ ኢትዮጵያውያን ጀርመን ዋና ከተማ በርሊን ውስጥ ሰልፍ ወጥተዋል። በፓርላማውና በውጭ ጉዳይ መስሪያ ቤቱ ፊት ለፊት ነው የተሰለፉት። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ቱጁቤ ኩሳ ማምሻውን ደውላ ከሰልፈኞቹ አንዷን አነጋግራ ነበር። ስሜ ሙሉ አብዲሳ እባላለሁ። በጀርመን ሀገር በበርሊን ከተማ ውስጥ ነው የምኖረው። በዛሬ ዕለት የ ኦሮሞ ኮሚኒቲ አባላት ማለትም የበርለን ኮሚኒቲ፣ ፍራንክፈርት፣ ባይር ሙንሽን እንዲሁም ዴዘልዶርፍ የተለያዩ ከተሞች ውስጥ የሚገኙ የኮሚኒቲ አባላት በዛሬው ዕለት በአገር ቤት ውስጥ የመደረገውን የጭፍጨፋና የግፍ ግድያ በመቃወም በተደረገ ሰልፍ ላይ ነው የተገኘሁት። በዕለቱ የተገኙት የኮሚኒቲ አባላት ብዛት ወደ አምስት መቶ የምጠጉ ሲሆኑ በአጠቃላይ ግን በዛሬው ዕለት በተደረገው የሰላማዊ ሰልፍ ላይ በአሁኑ ጊዜ በኢትዮጵያ ውስጥ በተለይም በኦሮሚያ ክልል የሚደረጉ የኦሮሞ ተማሪዎች፣ የኦሮሞ ገበሬዎች፣ የኦሮሞ አጠቃላይ ማህበረሰብ በዚህ በወያኔ አገዛዝ የሚያደርገውን ግፍና የመብት ረገጣ ጥያቄ ያቀረቡትን ለሰላማዊ ሰልፍ የወጡትን ህዝብ በጥይት በመደብደብ ሕፃናት ሳይል፣ እርጉዝ ሴቶች ሳይል፣ ገበሬ ሳይል፣ ሁሉንም በመጨፍጨፍ እና በመግደል አጋዚ እና በፌዴራል ፖሊስ መከላከያ ሰራዊት በአሁኑ ሰዓት ህዝቡን እያሰቃየ ስለሆነ ይህንኑ ድምጻችንን ድምጽ ለሌለው ህብረተሰባችን ህዝባችን ለማሰማትና የዲፕሎማሲያዊ ስራዎችን በመስራት ያቀረብነው ጥያቄ፣ ዋናው ጥያቄያችን የጀርመን መንግስት እኛ እዚህ ጀርመን ውስጥ ያለነው የኦሮሞ ጀርመን ዜጎች ሰርተን ለጀርመን መንግስት የምናስገኘው ግብር ቀረጣለን እኛ በከፈልነው ቀረጥ ለዚህ ለጨፍጫፊ መንግስት እርዳታ እያደረገ እንደገና በዚህ በገንዘባችን ህዝባችንን እየገደለ ስለሆነ ያንን የሚያደርገውን እንዲያቆም የአውሮፓ ፓርላማ ባስተላለፈው መሰረት እርዳታ እንዲያቆም፣ ዲሞክራሲ ስለሌለ በሀገር ውስጥ የዲሞክራሲያዊ መንግስት እንዲቋቋም እንዲያደርግ፣ የኦሮሞ ህዝብ ራሱን በራሱ እንዲያስተዳድር ፍትህ ስለሌለ ፍትህ እንድኖር ሀገሪቱ ውስጥ ሰላም ስለሌለ ሰላም እንድኖር ይሄንን ጫና እንዲያደርግና የኢትዮጵያ መንግስት እንዲያስገድድ የሚያደርገውን እርዳታ እንዲያቆም እና በአሁኑ ሰዓት በዛ ውስጥ ያለውን የወታደራዊ አገዛዝ በአስቸኳይ ወታደሩ ከኦሮሞ ክልል ወቶ ወደ ወደ ጦር ካምፑ እንድመለስና አስቸኳይ ጊዜያዊ መንግስትና አስቸኳይ የሆነ ሰላማዊ ወይንም ደግሞ የምርጫ ሂደት እንድዘረግ ጥያቄ እንደሆነ ለማቅረብ ወኔና በጥሩ ሁኔታ ነው የኦሮሞ ኮሚኒቲ ያቀርበው። የሆነ እንግዲህ የዛሬ ሁኔታ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት ለፓርላማቸው ባቀረቡት የመንግስታቸው የስድስት ወር የስራ አፈጻጸም ሪፖርት ወቅት ኦሮሚያ ውስጥ ለተፈጠረው ሁኔታ ኃላፊነቱን የሚወስደው መንግስታቸው መሆኑን አስታውቀው ይቅርታ መጠየቃቸው ተዘግቧል።